መንግስትና ፖለቲካ ፓርቲን ያለየ የምርጫ ቅስቀሳ እየተካሄደ መሆኑን የኢትዮጵያ ዜጎች ለማህበራዊ ፍትሕ ኢዜማ አስታወቀ። የህዝብ ሀብትና ንብረት ለፓርቲ የፖለቲካ ቅስቀሳ ስራ እየዋለ ነው ሲል ከሷል። ከዚህ በተጨማሪ ኢትዮጵያ ውስጥ ስር የሰደደው የብሔር ፖለቲካ ህብረ ብሔራዊ አቋም ባላቸው የፖለቲካ ቡድኖች የምርጫ ቅስቀሳ ላይ ተጽዕኖ እያሳረፈ መሆኑንም ጠቅሰዋል። ብሔራዊ የምርጫ ቦርድ በበኩሉ ከምርጫ እንቅስቃሴ ጋር ተያይዘው የሚነሱ የአፈጻጸም ችግሮችን ደረጃ በደረጃ ለመፍታት እየሰራ መሆኑን አስረድተዋል። መስፍን አራጌ ዝርዝሩን ይዟል። ስድስተኛው አገር ሀገር አቀፍ ምርጫ ላይ ተሳታፊ የሆነው ኢዜማ ትናንት በፓርቲው ስትራቴጂዎችና የምርጫ ዝግጅነት ዙሪያ በደሴ ከተማ ከሚገኙ ደጋፊና አባላቱ ጋር ምክክር አድርጎ ነበር። የኢዜማ ምክትል ሊቀመንበር ዶክተር ጫኔ ከበደ በተለይ ለአሜሪካ ድምጽ ሬዲዮ እንዳስረዱት ገዢው ፓርቲ የመንግስት ሀብትና ንብረትን ለምርጫ ቀስቀሳ እየተጠቀመበት ነው ብለዋል። አሁን የምናያቸው ነገሮች ምንድን ነው? የመንግስት መኪናዎችን የመጠቀም የመንግስት ንብረቶችን መጠቀም፣ የህዝብ አዳራሾችን የራስ አድርጎ የመጠቀም ሌሎችም ሌሎችን ፓርቲዎች እንዳይጠቀሙ የመከልከል የፍትህ ተቋማትን በራሳቸው ጊዜ የማዘዝ እንደ ፖሊስ እንደ ሚሊሻ ልዩ ኃይል የመሳሰሉትን የራሳቸው ሀብት አድርገው የመጠቀም የህዝብ አገልጋዮች መሆናቸው ቀርቶ የህዝብ ፍትህ አስጠባቂ መሆናቸው እየተረሳ የፓርቲ አገልጋይ እንዲሆኑ አድርጎ የመጠቀም ጉዳይ እያየን ነው። ይህ ደግሞ የተፎካካሪ ፓርቲዎችን እኩል የመወዳደር እድል ከማጥበቡ ባሻገር ለእንግልት ዳርጓል ነው የሚሉት። በተቃዋሚ ድርጅቶች በኩል እንግልቶች እያየን ነው። የህዝብ ሀብት እየተከለከልን ነው። አዳራሾች እየተከለከልን ነው። ከአዳራሽም አልፎ የግለሰብ ሆቴሎች እንኳን ተከራይተን ስብሰባ እንዳናድርግ በባለ ሀብቶች ላይ ተጽዕኖ እየተደረገ ነው ያለው። ገዥውን ፓርቲ ብቻ እንዲከተሉ እሱ ሚላቸውን ብቻ እንዲያዳምጡ ግፊት እየተደረገባቸው መሆኑን እያየን ነው። መረጃው እየደረሰን ነው። ይሄ ትክክል ያለ መሆኑን እያስረዳን ነው። በእኛ በኩል እና እነኝ ነኝ ትልቅ ምልክቶች ናቸው። የመንግስትና የፓርቲ ስራ መቀላቀል በምርጫ እንቅስቃሴ ብቻ ሳይሆን በሀገሪቱ አጠቃላይ አስተዳደር ላይ ችግር ፈጥሮ ቆይቷል ይላሉ ስማቸው እንዲጠቀስ ድምፃቸውም እንዲቀረጽ አልፈልግም ያሉና በኢህአዴግ ውስጥ ለረጅም ዓመታት በከፍተኛ አመራርነት ያገለገሉ ግለሰብ። እንደ ግለሰቡ ፓርቲው የተመረጠበትን ፖሊሲ ከማስፈጸም ይልቅ በመንግስት ስራ ውስጥ ጣልቃ በመግባት ለአፈጻጸም ጉድለት፣ ለህዝብ ቅሬታና ለተጠያቂነት መጓደል ምክንያት ሆኗል ሲሉ ያብራራሉ። በሌላ በኩል መንግስት ነጻ ፍትሐዊና ዴሞክራሲያዊ ምርጫ አካሄዳለሁ ቢልም በሀገሪቱ ውስጥ የሰፈነው የብሔር ፖለቲካ ግልጽ ተጽዕኖ እያሳደረ መሆኑን የኢዜማ ምክትል ሊቀመንበሩ ጠቁመዋል። በአጠቃላይ በገዢው ፓርቲው በኩል የሚደረጉ የይምሰል ቅስቀሳዎች እናያለን። መሬት ላይ ስትወርድ ግን ከዛ በተለየ ሁኔታ ነው እያየን ያለ ነው። ነጻ ፍትሐዊ፣ ገለልተኛ የሚባለው ነገር በጣም አስቸጋሪ ሆኖ የታዘብናቸው ጉዳዮች ናቸው። ከላይ ብቻ ፍትሐዊ፣ ዲሞክራሲያዊና ነጻ የሚለው ነገር አይሰራም ወደ ታች ወርዶ መስራት ይጠይቃል። ወደ ወረዳ ወርዶ መስራት ይጠይቃል። የዞን ምክር ቤት ባላቸውም አካባቢዎች የዞን ምክር ቤት ድረስ ወርዶ መስራት ያስፈልጋል። እነዚህ ሰዎች በዚህ ጉዳይ ያምናሉ ወይ? በነጻነት በገለልተኝነት በዲሞክራሲ ያምናሉ ወይ? ይህንን የማያምኑበት ምክንያት ለምን መሰለህ? የተባደኑት ብሔር ነው። ቡድናዊ ስሜታቸው ብሔር ተኮር ነው። ፖለቲካ አደረጃጀታቸው ከብሔራቸው ውጭ ሌላ የፖለቲካ ድርጅት ማስተናገድ ፍላጎት የላቸው። እነዚህን ሰዎች ነጻ ገለልተኛና ዲሞክራሲ ያደርጋሉ ብለህ ስትፈርጅ ዲሞክራሲ በባህሩ ትርጉሙን ያጣል ማለት ነው። በጉዳዩ ላይ ምላሽ የሰጠ የብሔራዊ ምርጫ ቦርድ ቅሬታዎቹ በበቂ መረጃ ላይ ተመርኩዘው መቅረብ ይገባቸዋል ይላል። የብሔራዊ ምርጫ ቦርድ ቃል አቀባይ ሶሊያን አሽመልስ ከአሜሪካ ድምፅ ሬዲዮ ጋር በነበራቸው ቆይታ መስሪያ ቤታቸው ከምርጫ እንቅስቃሴ ጋር ተያይዘው የሚነሱ የአፈጻጸም ችግሮችን ደረጃ በደረጃ ለመፍታት እየሰራ መሆኑን አስረድተዋል። Legal violation. you have the you to more. ስለዚህ ከምርጫ ጋር ተያይዞ ማንኛውም እጩ በምርጫ ሂደት ውስጥ ያጋጠሙ ችግሮች ካሉ ችግሮቹን ለእናንተ እያሳወቀ ችግሮቹን የመፍታት ሂደት ይካሄዳል ነው። የመንግስት ተቋማትና የፓርቲ ተቋማት መቀየድ ወይም ተግባራቸው መቀላቀል፣ ምርጫውን ፖለቲካ ፓርቲዎች በመንግስት ሀብት እየተጠቀሙ ነው የሚለውንስ እንዴት ነው የምታየው? እሱም አብልጭታ መምጣት አለበት አብሮ። ለምሳሌ በህጉ መሰረት በአጠቃላይ አስራ አንድ ስልሳ ሁለት ላይ ባለው ህግ መሰረት በተለይ ደግሞ ለፓርቲ እንቅስቃሴ በሚያደርጉበት ወቅት የፓርቲ ስራ የተገናኘ ስራ በሚያደርጉበት ወቅት የመንግስትን ሀብት መጠቀም የለባቸውም ይላል። ከዛ ደግሞ መመሪያ ላይም በልዩ ሁኔታ ባዘበት ተዘርዝሯል። አንዳንድ በእርግጥ ከፍተኛ የመንግስት ባለስልጣናት የሆኑና ከመንግስት ጥበቃ ወይም ከመንግስት እንቅስቃሴዎች በሌላ ማድረግ የማይችሉበት ሁኔታ ሊሆን ይችላል ግን በመሰረተ ሀሳብ ደረጃ በማንኛውም መንግስታት ተጠቅሞ የፓርቲ ቅስቀሳዎችን በተለይ ደግሞ ምረጡን መልእክት ማስተዋወቅ የመሳሰሉትን ነገሮች ማድረግ ክልክል ነው። ነገር ግን በኛ በኩል ሞኒተር እናደርጋለን። ሚዲያዎችን ሞኒተር እናደርጋለን። ሊያት ሪፖርቶች ካሉ፣ ቅስቀሳዎችም ካሉ ደግሞ ሊያት ቅስቀሳዎች ሞኒተር አድርገን ማስተካከያ ማሻሻያዎችን እንሰጣለን። በፖለቲካ ፓርቲዎች በኩል ደግሞ በተለይ መሬት ላይ በሚንቀሳቀሱበት ወቅት በየወረዳው፣ በየክልሎቹ በሚንቀሳቀሱበት ወቅት ያዩአቸው የመንግስትን ሀብት ኤክስክሉሲቭ ለፓርቲ መጠቀም የአይነት ሁኔታዎች ካሉ ማቅረብ አለባቸው። ለኛ መረጃው ሊኖር ያስፈልጋል። ምክንያቱም ከኛ ይልቅ ፓርቲዎች ናቸው በየወረዳው በየክልሉ ቅስቀሳ በሚያካሄዱበት ወቅት እንቅስቃሴ ሲያደርጉ እያያኘን የሚያዩት እሱን አይተን እንግዲህ ደግሞ መስተካከያ መድረግ ያለባቸውን ማስተካከያዎች እርምጃዎች እያየን እያሳወቅን እንሄዳለን ማለት ነው። በነገራችን ላይ የምርጫ ቫዮሌሽን ወይም ይሄ ኤሌክሽን ኦፌንስ የምንለው የስነ ምግባር ደንብ ጥሰቱ የፓርቲ ንብረት መጠቀም ብቻ አይደለም። ሌሎች የለጠፉትን ፖስተር ማንሳት፣ የሌሎችን ስም ማጥፋት፣ ቀስቀሳ የሚያደርጉበት ወቅት ሰባዎቻቸው ማከልከል ማስከልከል፣ ደጋፊዎችን ማነሳሳት፣ እነዚህ የተለያዩ ጉዳዮች ሁላ በተለያየ መንገዱ እንደ ጥሰት የሚቆጠሩ ናቸው። ስለዚህ እነዚህን ሁላ ጥሰቶች በዚህ ማዕቀፍ ውስጥ ቦርዱ ጋር የሚደርሱ ከሆነ ያደርጋል ግን በእኛ ሞኒተር አድርገን ደግሞ በራሳችን በየተወሰነ ጊዜ ኢንተርቫል ማሻሻ ማድረግ ያለባቸውን ነገሮች ካሉ እነሱ ደግሞ የምናሳውቀናል። ለመቻ እንደምታውቀው የእጩዎች ምዝገባ ሆነ ፈለን አቆም አላለቀም። የእጩዎች ምዝገባ ሲጠናቀቅ ደግሞ በግልጽ እናቃለን። የትኛው ፓርቲ የት አካባቢ እንደሚንቀሳቀስ እንደተመዘግበልና የት አካባቢ ቀስቀሳችን የማለት ቴንደንሲ እና ፍቃድ እንዳለ እሱ ላይ መስራት አድርገን እንግዲህ ደግሞ ሞኒተር የምናደርገው ይሆናል። ማለት ሞኒተር የምናደርገው ኢዜማ አጋጥሞኛል ባላቸውም ሆነ በሌሎች ተወዳዳሪ ፖለቲካ ቡድኖች ዙሪያ ተፈጽመዋል ያላቸውን ችግሮች ለሚመለከተው አካል ለማሳ ለማሳወቅ ዝግጁ መሆኑን አረጋግጧል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ